ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማኸኝ ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ ካለፈው እሁድ ጀምሮ በዳግም እስር ላይ ይገኙ የነበሩት ጋዜጠኞች፣ ፖለቲከኞችና የኢንተርኔት ላይ አምደኞች ማምሻውን ከስር ተለቀቁ። ለመላው ሕዝብ ምስጋና ማቅረብ ፈልጋለሁ። ከጎናችን ለቆመው ለኢትዮጵያ ለመላ ኢትዮጵያ ሕዝብ ምስጋና ማቅረብ ፈልጋለሁ። ለሙያ አጋሮቻችን ለዓለም አቀፉ ማህበረሰብ በአጠቃላይ በዚህ ሂደት ውስጥ ያላቸው ላልተለዩ ሁሉ ምስጋና መቅረብ ፈልጋለሁ። አመሰግናለሁ። በዛሬው ዕለት ከተፈቱት አነጋግረናል። ከላይ የሰማነው የእስክንድር ነጋን ድምፅ ነው። በሌላ ዜና ኢትዮጵያ በአባይ ወንዝ ላይ በመገንባት ላይ የምትገኘውን ግድብ አስመልክቶ የግብፅ የሱዳንና የኢትዮጵያ የውጭ ጉዳይ ሚኒስትሮች በካርቱም ውይይት ጀምረዋል። በታላቅ ሕዳሴ ግድብ የውሃ አለቃቀቅ ጋር በተያያዘ ፊሊንግ እና ኦፕሬሽን የቴክኒክ ባለሙያዎቹ ከእሱ ጋር በተያያዘ የሶስቱንም ሀገሮች የጋራ ጥቅም የሚያረጋግጥ አዲስ ሀሳብ ለማምጣት እየተካሄደ ያለ ውይይት ነው። የውጭ ጉዳይ ሚኒስትር ተወካይ አቶ መለስ አለም ናቸው። እሳቸውንም ይዘናቸዋል። በሌላ ዜና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሜክሲኮን በሚያዋስነው የሀገራቸው ድንበር ተጠባባቂ ጦር እንደሚያሰፍሩ በትላንትና ዕለት አስታወቁ። የድንበር አጥሩን እስክንገነባና የተሟላ ጸጥታ እስከምናስከብር ድረስ ድንበራችንን በወታደር እናስጠብቃለን። በሌላኛው ዘገባችን ፌስቡክ የገጠመውን የተገልጋዮችን ገመና የመጠበቅ ፈተና የሚያስቃኝ ዘገባም ይዘናል። ይህ እኮ ለፌስቡክ የሚጠቅመው ነው የሚመስለኝ። ደግሞም እንዲያስቡ እድገታቸውን ፈጣን እንዲሆን እንዲሆንና ለቀጣይ ትውልድም እንዲተላለፍ ጭምር መልካም አጋጣሚ ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በሴራሊዮን ጁልየስ ማዳ ቢዮ በጣም በተቀራረበ የፕሬዝደንት ምርጫ ካሸነፉ በኋላ ዛሬ ቃለ መሐላ ፈጽመዋል። ቢዮ ትናንት እኩለ ሌሊት በፊት ቃለ መሐላ የፈጸሙት የሀገሪቱ የምርጫ ኮሚሽን ባለፈው ቅዳሜ በተካሄደው ምርጫ ማሸነፋቸውን ካስታወቀ በኋላ ነው። ወታደራዊ ኃላፊ የነበሩት የሴራሊዮን ሕዝባዊ ፓርቲ መሪ ቢዮ ያሸነፉት ወደ 52 ከመቶ የሚጠጋ ድምፁን በማሸነፍ ነው። በውጭ ጉዳይ ሚኒስትርነት ያገለገሉት የመላ ሕዝብ ኮንፈረንስ ፓርቲ መሪ ሳሙራ ዊልሰን ካማራ ያገኙት ድምፅ 48 ከመቶ ነው። ብሪታንያ ውስጥ ጥምር ሰላይ ከነበሩት አባቷ ጋር በነርቭ ኤጀንት የተመረዘችው ሩሲያዊት በፍጥነት እያገገመች መሆኗን ገልጻለች። ከገባሁበት ኮማ ከአንድ ሳምንት በፊት ነቅቻ አለው። በየዕለቱ እየጠነከርኩ መሄዴም አስደስቶኛል ማለቷን ዩሊያ ስክሪፖል መናገሯ ተገልጿል። በብሪታንያ ሆስፒታል እየታከሙ ያሉት የ66 ዓመት እድሜው አባቷ ስክሪፖል ግን በአስጊ ሁኔታ እንደሚገኙ ተነግሯል። አባትና ልጅ የመረዘችው ሩሲያ ናት ስትል ብሪታንያ ከሳለች። ብሪታንያ፣ ዩናይትድ ስቴትስ እና ሌሎች የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባላት የአንድነት ስሜታቸውን ለመግለጽ ሲሉ ከአንድ መቶ ሃምሳ በላይ የሚሆኑ ሩሲያውያን ዲፕሎማቶችን አባረዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሜክሲኮን በሚያዋስነው የሀገራቸው ድንበር ተጠባባቂ ጦር እንደሚያሰፍሩ በትናንትናው እለት አስታውቀዋል። ከማዕከላዊ አሜሪካ ወደ ዩናይትድ ስቴትስ የሚተሙ ፍልሰተኞችና ስደተኞችን በመቃወም ሚስተር ትራምፕ ከተናገሩ በኋላ ነው ውሳኔውን ያሳለፉት። በርካታ የዩናይትድ ስቴትስ ዲፕሎማቶችና ቤተሰቦች ዛሬ ሞስኮ ከሚገኘው የአሜሪካ ኤምባሲ ተነስተዋል። ሩሲያ ጥንድ ስለላ ያካሄዱ የነበሩ ሩሲያውያን ሰላይን መርዛለች በሚል ክስ በአሜሪካና በሩሲያ መካከል በተደረገው የዲፕሎማቶች ማባረር እርምጃ ምክንያት ነው አሜሪካውያኑ ዲፕሎማቶች ከሩሲያ የተነሱ ተብሏል። አድማጮ ሰዎች ለሰዓቱ የያዝ ናቸው። አጠር አጠር ያሉ ዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ስ ካለፈው እሁድ ጀምሮ በዳግም እስር ላይ ይገኙ የነበሩት ጋዜጠኞች፣ ፖለቲከኞችና የኢንተርኔት አምደኞች ከእስር ተለቀዋል። ከእስር ከተለቀቁት መካከል ጋዜጠኞች በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ዘመን አዲስ ለውጥ ይኖራል ብለው ተስፋ እንደሚያደርጉ ተናግረዋል። የአስቸኳይ ጊዜ አዋጁ ተነስቶ ቀሪ እስረኞች ይለቀቃሉ ብለው ተስፋ እንደሚያደርጉም ነው የገለጹት። ጽዮን ግርማ ማምሻውን ከእስር ከተለቀቁት መካከል ሶስቱን አነጋግራለች። ጋዜጠኛ እስክንድር ነጋና ተመስገን ደሳለኝን እንደዚሁም ደግሞ የቀድሞ የአንድነት ፓርቲ አመራር አባል የነበሩት አቶ አንዷለም አራጌን አነጋግራለች። እሁድ መጋቢት 16 2010 ዓ ም በአዲስ አበባ በተመስገን ደሳለኝ ቤተሰቦች የጀሞ ኮንዶሚኒየም መኖሪያ ቤት በተዘጋጀው የምስጋና ዝግጅት ላይ ተይዘው ታስረው የነበሩት 11 ሰዎች ማምሻውን ከእስር ሲለቀቁ የተወሰኑትን አግኝቼ አነጋገሪያቸው ነበር። እስክንድር ነጋ ዛሬ ከእስር ስለተፈቱበት ሁኔታ ከሚያብራራበት ይጀምራል። መጨረሻ ላይ በር ከተዘጋ በኋላ ማለት ቆጠራ ተደርጎ ወደ እስር ቤት ከገባም በኋላ እንደገና በር ተከፍቶ እንድንወጣ ተደርጎ መንግስት ለመልቀቅ እንደወሰነ እና የመታወቂያ ዋስ እንድናመጣ ተጠይቀን ጠይቀን በመታወቂያ ዋስ ተለቀናል። ማለትም ሌሎች ሰዎች መጥተው ተውሰውን ሰውን ወጥተናል ማለት ነው። በሌሎች ሰዎች ዋስትና ወጥታችኋል። እንግዲህ ስትታሰሩ እንግዲህ ቀደም ብሎ ከሁለት ቀናት በፊት በራሳችን መታወቂያ እንድንልቀቅ ፎርም ሞልተን ነበረ። ያ ተሰርዞ አሁን ደግሞ ሌሎች ሰዎች ሊዋሳችሁ ይገባል ተብሎ ሌሎች ሰዎች መጥተው በመታወቂያ ዋስ ተውሰውን ዋስትና ገብተው ተለቀናል። እንግዲህ ስትታሰሩ አዲስ ጠቅላይ ሚኒስትር አልነበረም፣ ስትፈቱ ኢትዮጵያን አዲስ ጠቅላይ ሚኒስትር ይዟት ነው ያገኛችሁት። አዲስ ጠቅላይ ሚኒስትር በኋላ ምን ተስፋ ታደርጋለህ? ሁለት ነገር ነው ተስፋ የማደርገው፣ ግን ይሄ የእኔ ተስፋ ብቻ እንዳልሆነ አውቃለሁ። የመላው ኢትዮጵያ ሕዝብ ተስፋ ነው። ከመላው ኢትዮጵያ ሕዝብ ባልፎ የመላው የዓለም አቀፉ ማህበረሰቡን ተስፋ ነው። ይኸውም በመጀመሪያ ከጠቅላይ ሚኒስትር የሚጠበቀው የአስቸኳይ ጊዜ አዋጅን ማንሳት ነው። ያንን አንስተው በአስቸኳይ ጊዜ አዋጁ ሳቢያ የታሰሩ ከአንድ ሺህ በላይ እስረኞች አሉ። እነሱ በሙሉ ያለ ቅድመ ሁኔታ እንዲለቀቁ ነው። ይህ የመጀመሪያው ነው። ሁለተኛው ደግሞ ሁሉን አቀፍ የሆነ ማለትም በህጋዊ መንገድ የሚንቀሳቀሱ ሰሆኑ ድርጅቶች ሆነ በሽብርተኛ የተፈረጁትን ድርጅቶች የሚያካትት ብሔራዊ የድርድር ጉባኤ እንዲጠሩ ነው የምንጠብቀው። በጣም አመሰግናለሁ እስክንድር ነጋ። እንግዲህ መጪው የፋሲካ በዓል ነውና መልካም በዓል እንላለን። እንደው ሌላ አጠገብህ ያለ ሰው ባናገር ደስ ይለኛልና ምናልባት አጠገብህ ሌላ ሰው ካለ እንዳነጋገር ከተፈቱት ውስጥ እሺ፣ ጎጎኔ ተመስገን ደስ ያለኛለን። ለሱ ከመስረሴ በፊት ግን ለመላው ሕዝብ ምስጋና ማቅረብ ፈልጋለሁ። ከጎናችን ለቆመው ለኢትዮጵያ፣ ለመላው የኢትዮጵያ ሕዝብ ምስጋና ማቅረብ ፈልጋለሁ። ለሙያ ጋሮቻችን፣ ለዓለም አቀፉ ማህበረሰብ በአጠቃላይ በዚህ ሂደት ውስጥ ድጋፋቸው ላልተለዩ ሁሉ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ። እሺ፣ እናመሰግናለን። እኛም ሄለው ተመስገን እንደምናለ። ሰላም፣ ሰላም። ደህና ነኝ እግዚአብሔር ይመስገን እንግዲህ ለእስክንድር ነጋ አንድ ጥያቄ እያቀረብኩለት ነበረ ለአንተም ተመሳሳይውን ላቅርብልህ ከእስር አፈታታችሁን ሂደት እሱ ስለነገረን ወደ እሱ አልመለስም ስትታሰሩ አገሪቱ በሌላ ጠቅላይ ሚኒስትር እጅ ነበረች አሁን ስትፈቱ አዲስ ጠቅላይ ሚኒስትር መጥተዋል ዶክተር አብይ አህመድ መክፈቻ ንግግር አድርገዋል ስልጣናቸውን ሲረከቡና በአንተ በኩል ምን ተስፋ አለህ በአዲሱ ጠቅላይ ሚኒስትር ምን ትጠብቃለህ? ሁለት ነገሮችን ነው እኔ የማነሳው። የመጀመሪያው አስቸኳይ ጊዜ አዋጁ ያልተፈለገ ተግባር እየዋለ ስለሆነ፣ ምንም ነገር ባልነበረበት በቀል የሚመስል ተግባር እየዋለ ስለሆነ እሱ ላይ ቀዳሚ እርምጃ ወስዶ ያነሱታል ብለን ተስፋ እናደርጋለን። ሁለተኛው ግን እንግዲህ አዲሱ ጠቅላይ ሚኒስትር ባለፉት ሀያ ሰባት ዓመታት አብዮታዊን ግንባር ከመሩት የተለዩ ናቸው ብለን ተስፋ እናደርጋለን። የህግ የበላይነትንና ዲሞክራሲያዊ ስርዓትን ሊያሰፍኑ ይችላሉ፣ ሊያዋልዱ ይችላሉ ብለን እናስባለን። እኔ ግን ያው ድብልቅልቅ ባለ ስሜት ውስጥ ነው። ምክንያቱም ሰውየው በቀጥታ የገቡት የተሰለቸው እና አስቸጋሪ በሆነው ወደ ኢህአዴግ መዋቅር ውስጥ እንዴት ሆነው ሊቀይሩት እንደሚችሉ ባላቅም ይሞክራሉ ብለን ተስፋ እናደርጋለን። ይህን ሙከራ የሚያደርጉ ከሆነ ደግሞ ሁላችንም ጨምሮ የኢትዮጵያ ህዝቡም ከጎናቸው ቆሞ የህግ የበላይነት የተከበረባትና ዲሞክራሲያዊ ስርዓት የሰፈነባትን ሀገር አብረን እናዋልዳለን ብለን ተስፋ እናደርጋለን። በሌላ በኩልም ዛሬ ከእስር የተፈታውን አቶ አንዱ አለም አራጌን አግኝቼ አነጋግሬዋለሁ። አቶ አንዱ አለም እንግዲህ በኢትዮጵያ የፖለቲካ የተቃውሞ እንቅስቃሴ ውስጥ በመሳተፍ ትታወቃለህ። በተደጋጋሚ ለእስር ከተዳረጉ ሰዎችም አንዱ ነህ። የአሁነኛው እስር ለጥቂት ቀናት ቢሆንም ከእስር ከተለቀቃችሁ ከጥቂት ጊዜ በኋላ ነው እንደገና የታሰራችሁትና። ምን ስሜት ሰጠ የተለየ ስሜት ሰጥቷል አዎ እንግዲህ በመንፈታታችን ደስ ብሎኝ ነበር መልሼ እንዳዘን ያደረገኝ ወንድሞቻችን አሳሪዎቻችን የይቅርታ የእርቅ መንፈስ አሁንም በውስጣቸው እንደሌለና የማንበርከክና መንበርከክ አባዜ አሁንም እንዳለቀቃቸው እኛም ደግሞ ህዝብ በሰጠን ፍቅር እና ከበሬታ እንዳልተደሰቱ እና አሁንም በማስፈራራት በማሰር ለውጥ እናመጣለን ብለው እንደማያምኑ ግልጽ ያደረገልኝ አጋጣሚ ነበር። እንግዲህ ከእስር ስትለቀቁ ደግሞ ኢህአዴግ አዲስ ጠቅላይ ሚኒስትር መርጧል። ከሳቸው የምትጠብቀው አዲስ ለውጥ ይኖራል? እንግዲህ ሰውየው ቀና ንግግር እንዳደረጉ ሰምቻለው። የቀና አስተሳሰብ ባለቤት ናቸው የሚባልም ነገር በሩቁ ሰማ ነበር። ኢህአዴግ ውስጥ እሳቸውን ጨምሮ ሌሎችም ቀና አስተሳሰብ ያላቸው ሰዎች እንዳሉ አምናለሁ። ነገር ግን በዋናነት አገዛዙን የሚዘውሩት ሰዎች ደግሞ የቀና አስተሳሰብ ባለቤቶች ናቸው እያላም ስለዚህ አሁን የእነሱ ቀና መሆን በራሱ ለውጥ ለማምጣት እያስቸገራቸው ይሆናል። የቀድሞው ጠቅላይ ሚኒስትር አቶ መለስ አፈሩ ይቅለላቸው እና በአንድ ወቅት እንደተናገሩት ለመርሳ ገበሬዎች የደርግን አገዛዝ ብናሸንፍም የደርግን ቢሮክራሲ አልጣልንም ስለዚህ እናንተ ከታች እኛ ከላይ ሆነን መታገል አለበት ነገር ነበር ስለዚህ አሁን አዲሱንም ጠቅላይ ሚኒስትር ተመሳሳይ ችግር እንደሚገጥማቸው የአገዛዙ መዋቅር ለለውጥ እንደሚያስቸግራቸውና የህዝብን ጥያቄ እንዳይመልሱ እንቅፋት እንደሚሆንባቸው ጠንካራ ግምት አለኝ ነገር ግን ተስፋለኝ ተስፋለኝ አበክረው እንደሚታገሉ ተስፋ አለኝ። በእኛ በእኔ በግሌ ለእንዲህ አይነት ቀና አስተሳሰብ ቀና ሀሳብ አለኝ። ካልሆነ ግን እነሱም ይታገላሉ፣ እኛም መታገላችንን ከመቼውም ጊዜ የበለጠ አበክረን እንቀጥላለን። በዕለቱ ተይዘው ታስረው ከነበሩት አስራ አንድ ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅ አገኘው፣ በፍቃዱ ኃይሉ፣ ማህሌት ፋንታውንና ይድነቃቸው አዲስ ጋዜጠኞችና የኢንተርኔት አምደኞች ሲሆኑ ከነዚህ ውስጥም በጣም በቅርቡ ከእስር የተፈታው ጋዜጠኛ እስክንድር ነጋን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ የአንድነት ፓርቲ አመራር የነበረው አቶ አንዱአለም አራጌን ጨምሮ ወይንሸት ሞላ፣ አዲሱ ጌታውን፣ ስንታየው ቸኮልና ተፈራ ተስፋይም እንዲሁ በተለያየ ጊዜ ታስረው የተለቀቁ ነበሩ መስክንድር ነጋ ከመታሰራቸው አንድ ቀን አስቀድሞ በኮማንድ ፖስቱ ትዕዛዝ በባህር ዳር ከተማ ታስረው የነበሩት 19 የዩኒቨርሲቲ መምህራንና የአማራ ክልል ጋዜጠኞች በትላንትናው ዕለት መፈታታቸውን መዘገባችን ይታወሳል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ወደ ተከታዩ ዘገባችን እናልፋለን የኢትዮጵያ የግብፅና የሱዳን የውጭ ጉዳይና የውሃ ሀብቶች ሚኒስትሮች በዛሬ ዕለት በካርቱም ውይይት አካሂደዋል። ኢትዮጵያ በአባይ ወንዝ ላይ የምትገነባው የህዳሴ ግድብ ላይ የሚደረገው ውይይት ከአምስት ወራት በፊት ከተቋረጠ ወዲህ በዚህ መልኩ ውይይት ሲካሄድ ይሄ ለመጀመሪያው መሆኑ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ያነጋገረው እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያ የግብፅና የሱዳን የውሃ ሀብት ሚኒስትሮች ከአምስት ወራት በፊት በካይሮ የተገናኙት የህዳሴውን ግድብ አስመልክቶ የተጽዕኖ ጥናት እያደረገ ባለው አማካሪ ድርጅት መነሻ ሪፖርት ላይ ለመወያየት ነበር የታሰበው። አልሆነም። ውይይቱ ያለ ስምምነት ተበተነ። ከዚያ በኋላ ባሉት ወራትም ይሄ ነው የሚባል መሻሻል ሳይታይ ውይይቱ ተቋርጦ ቆየ። ጥር 2010 በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች ጉባኤ ግን ለውይይቱ መቀጠል ሌላ አጋጣሚ ፈጠረ። ከዚያ ጉባኤ ጎን ለጎን በሸራተን አዲስ ተገናኝተው የተነጋገሩት የሶስቱ ሀገራት መሪዎች ውይይቱ እንዲቀጥል ተስማሙ። እነሆ ዛሬ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው እንደዚሁም የውሃ መስኖና ኤሌክትሪሲቲ ሚኒስትር ዶክተር ስለሺ በቀለ በካርቱም ከግብጽና ከሱዳን አቻዎቻቸው ጋር ሲወያዩ ውለዋል። ኢትዮጵያ ይበልጥ ሊያቀራርብ ይችላል ያለችውን ሀሳብ ለዚህ ውይይት ማቅረቧን የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ከካርቱም በስልክ ገልጸዋል። በእኛ በኩል ለዚህ ውይይት የሚሆን ሊያቀራረብን የሚችል ሀሳብ ተቀርቧል፣ በመድረኩ ላይ ቀርቧል። ይሄ ሀሳብ ተቀባይነት ካገኘን እንደ በጎ እርምጃ ሊወሰድ ይችላል። በሀሳቡ ላይ ዝርዝር አስተያየት አሁን መስጠት ተገቢ አይሆንም፣ ገና ያላለቀ ውይይት ከመሆኑ አንፃር። አቶ መለስ ሶስቱ ሀገራት በውጭ ጉዳይ ሚኒስትሮች፣ በውሃ ሀብት ሚኒስትሮች እንደዚሁም በመሪዎች ደረጃ ሲወያዩ ቆይተዋል። እንግዲህ የህዳሴው ግድብ ከተጀመረ ሰባት አመት አስቆጥረዋል። ነገር ግን ልዩነቶች ናቸው የበለጠ ሲጎሉ እየታየ ያሉት፣ የተጨበጠ መስማማት ላይም አልተደረሰም ነው የሚባለው። ለምሳሌ በህዳሴው ግድብ ላይ የሚካሄደውን የተጽዕኖ ጥናት በተመለከተ ከአምስት ወራት በፊት ካይሮ ላይ የውሃ ሀብት ሚኒስትሮቹ መስማማት አቅኗቸው ስብሰባው ያለ መስማማት መበተኑ ይታወቃል። ከዛ በኋላ ተቋርጦ ከቆየም በኋላ ነው አሁን እርስዎ እንዳሉት ጥር ላይ ከአፍሪካ ህብረት መሪዎች ጉባኤ ጎን ለጎን የሶስቱ ሀገራት መሪዎች ተገናኝተው እንደገና እንዲቀጥል መመሪያ የሰጡት። እነዚህ ሁሉ ነገሮች ከግምት ሲገቡ አቶ መለስ፣ ምን የተጨበጠ ውጤት ተገኝቷል? እስካሁን ሲካሄድ በቆየው ውይይት በዚህ በዚህ በዚህ ነገር ተስማምተዋል ብሎ መናገር ይቻላል ወይ? እንግዲህ እስክንድር፣ እንዴት መሰለህ በሶስቱ ሀገሮች መካከል ከታላቅ ህዳሴ ግድብ ብቻ አይደለም ከአባይ ውሃ አጠቃቀም ጋር በተያያዘ ለዘመናት የቆየ ልዩነት አለ። ግብጽና ሱዳን የፈረሙት አስራ ዘጠኝ ሃምሳ ዘጠኝ ስምምነት አለ። ይሄ ስምምነት የቀኝ ግዛት ስምምነት ነው። ኢትዮጵያውያን የማያውቁት ያልፈረሙት፣ ሊጠየቁበትም የማይገባ ስምምነት ነው። እሱን እንደ የመነሻ ይዘህ በሶስቱ ሀገሮች መካከል ከታላቅ ህዳሴ ግድብ ጋር በተያዘ ሲካሄድ የቆየ ውይይት አለ። በሱዳን በኩል ትልቅ ለውጥ መጥቷል። የግድቡ መገንባት ለእነሱም ለውጥ የሚያመጣ ጠቃሚ እንደሆነ ወስደውታል። በግብጽ በኩልም በጎ እርምጃዎች አሉ። ልዩነቶች ብቻ አይደሉ ያሉ ያሉት የመርሆች ስምምነት ተፈርሟል። ይሄ ትልቅ እርምጃ ተደርጎ መወሰድ አለበት። ንግግር መጀመሩ በራሱ ትልቅ እርምጃ ተወስዶ ሊሞገስ የሚገባው ጉዳይ ነው። የዛሬ ሀያ ሰላሳ አመት እንኳን ግድብ ሰርተህ ግድቡን እንደዚህ ነው ሞላው ግድቡ ከተሞላ በኋላ እንደዚህ ነው ውሃው የሚለቀቀው ብለህ ለመነጋገር የሚታሰብም የሚታለምበትም ዘመን አልነበረም። እሱ ተለውጧል። አሁን እሱን የተሻገርነው ጉዳይ ሆኗል። አሁን ግድቡን በዚህ ዓመት እንምለው በዛ ዓመት ይሁን ውሃው እንዴት ይለቀቅ አይለቀቅ የሚል የቴክኒክ ጉዳዮች ላይ ገብተናል። ስለዚህ የሄድንበትን ርቀት በጣም ጠቃሚ ነው። ብዙ እርምጃ ተጉዘናል። በመንግስታቶቻችን መካከል እንደ ሶስት ሳይሆን እንደ አንድ ሀገር መስራት እንችላለን፣ የሚል የጋራ አቋም አለ። ይሄ የመሪዎች አቋም ነው። ሰሞኑን የግብፅ ፕሬዚደንት ለዶክተር ለፌዴሬሽን ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በደወሉ ጊዜም የገለጹት ይህንን ነው። በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መጠናከር ይችላል። ለዚህ እውን መሆን ተባብረን እንሰራለን የሚል በመሪዎች ደረጃ የተዘረሰ የዚህ አይነት ቁርጠኝነት አለ። ይህ ትልቅ ስኬት ተደርጎ መወሰድ አለበት። በተመሳሳይ መልኩ የሱዳኑ ፕሬዚደንት ኦመር ሐሰን አልበሽር ከኤፌድሪ ጠቅላይ ሚኒስትር ጋር በስልክም ተገናኝተዋል። እሳቸውም እሳቸውም ጋር ያለው አቋም ይሄ ነው። ስለዚህ የሶስቱም ሀገሮች የመጨረሻው የስልጣን እርከን ላይ ያሉ ሰዎች በጋራ ለመስራት በሶስቱ ሀገሮች መካከል ያለው ግንኙነት የበለጠ ለማጠናከር በሶስቱ ሀገሮች ህዝቦች መካከል ያለው ግንኙነት ከህዳሴ ግድብ በላይ እንደሆነ መግባባት ተደርሷል። ይሄ ትልቅ ስኬት ተደርጎ ሊወሰድ ይገባል። የሶስቱ አገራት ሚኒስትሮች ከህዳሴው ግድብ በተጨማሪ የጋራ የመሰረተ ልማት ፈንድ በሚቋቋምበት ሁኔታ ላይ ሲወያዩ መዋላቸውንም አቶ መለስ አመልክተዋል። የዚህ ፈንድ ዓላማ ሶስቱን ሀገራት በመንገድ፣ በባቡር በኃይል አቅርቦትና በሌሎችም ዘርፎች ማስተሳሰር መሆኑንም ነው የገለጹት። ከተጀመረ ሰባት ዓመታት ያስቆጠረውን የህዳሴውን ግድብ ግንባታ አስመልክቶ ከግብፅ ጋር ያለውን ልዩነት መፍታት ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዋና ዋና ፈተናዎች አንዱ ሊሆን እንደሚችል ተንታኞች ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሜክሲኮን በሚያዋስነው የሀገራቸው ድንበር ተጠባባቂ ጦር እንደሚያሰፍሩ በትላንትናው ዕለት አስታወቁ። ከማዕከላዊ አሜሪካ ወደ ዩናይትድ ስቴትስ የሚተሙ ፍልሰተኞችና ስደተኞችን በመቃወም ሚስተር ትራምፕ ከተናገሩ በኋላ ነው ውሳኔውን ያሳለፉት። ወደ ዩናይትድ ስቴትስ ተሰባስበው ጉዞ የጀመሩት ሰዎች በሀገራቸው ይደርስብናል ያሉትን ጥቃት ሽሽ ነው ወደ ሰሜን ያቀኑት። ፕሬዚዳንት ትራምፕ ኮንግረስ በኢሚግሬሽን ሕግ ክፍተቶችን እንዲያጠቡ ጠይቀዋል ይላል የካትሪጊ ጊብሰን ዘገባ። ሄኖክ ሰማግዜር ዝርዝሩን ይዞታል። የዋይት ሀውስ ቤተ መንግስት የድንበር ጥበቃ ክፍተቶችን መሙላት በፍጥነት መጀመር አለበት ሲል ነው ሁኔታውን የገለጸው የዩናይትድ ስቴትስ የሀገር ደህንነት ሚኒስትር ክርስተን ኔልሰን ውሳኔውን ሲያስረዱ ፕሬዝዳንቱ ተጠባባቂ ጦር በድንበሩ እንዲሰፍር አዘዋል። ይህ ውሳኔ የተላለፈው ፕሬዝዳንት ትራምፕ ከማዕከላዊ አሜሪካ ጥቃት ሽሽት ወደ ዩናይትድ ስቴትስ ተሰባስበው የሚጓዙ ስደተኞችን በመተቸት በትዊተር መልእክት ባሳለፉ ማግስት ነው። ጉስታቮ ሳንቼስ ከሆንዱራስ የተሰደዱ ናቸው። ሊያስቆመን ሥልጣን ያለው ፈጣሪ ብቻ ነው። እሳቸው ትራምፕን ማለታቸው ነው። ወታደሮቹን ሊያዘምቱ ይችላሉ። ነገር ግን ይህንን ስብስብ የሚያስቆመው የፈጣሪ ትዕዛዝ ብቻ ነው። በመጪው ወር የዩናይትድ ስቴትስ ድንበርን እንደሚሻገሩ የሚጠበቁት 1200 ሰዎች ናቸው። ማርክ ክሪኮሪያን የፍልሰት ጥናት ተቋም ሠራተኛ ናቸው። ጠንካራ ምላሽ መስጠት ያሻል ምክንያቱም እንዲህ ተሰባስበው ጉዞ ሲያደርጉ ለሌላው ሰው መንገዱን ማሳያ ተደርጎ ይወሰዳል የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት የሜክሲኮን ድንበር የ1600 ኪሎ ሜትር ርዝመት ያለው አጥር እንደሚገነቡበት ቃል ገብተው ነበር በኮንግረስ ግን ለአጥር ግንባታ የተፈቀደላቸው በጀት አነስተኛ ስለሆነ ሌሎች አማራጮችን እየፈለጉ ነው የድንበር አጥሩን እስክንገነባና የተሟላ ጸጥታ እስከምናስከብር ድረስ ድንበራችንን በወታደር እናስጠብቃለን። በቅርብ ዓመታት ተጠባባቂ የጦር ሰራዊት በድንበር ዙሪያ ካሰፈሩ ሶስት የአሜሪካ ፕሬዚዳንቶች አንዱ ይሆናሉ ሚስተር ትራምፕ። ዴቪድ ቢየር የካቶ ተቋም አጥኝ ናቸው። የጦር ሠራዊቱ በሀገር ውስጥ ሕግ ማስከበር ስራ ላይ እንዳይሰማራ በሕግ ታግዷል። ተጠባባቂ ጦር ትንሽ የተለየ የሕግ ፈቃድ ቢኖረውም የፌዴራሉ መንግሥት ሕግ ድንበር የማስጠበቅ ሥራ ላይ እንዳይሰማሩ ተደንግጓል። ፕሬዚዳንት ትራምፕ የኢሚግሬሽን ሕጎችን ለማሻሻልና ክፍተቶች ያሏቸውን ለመሙላት እንደዚሁም ለማስተካከል የኮንግረስን ስምምነት ይፈልጋል። I'm going to be a good I'm የምትከታተሉት የጋቢና ቪዮኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። የፌስቡክ ፈተናዎች በዳታ አያያዝ እና የግል መረጃ ጥብቅ ጥበቃ ከፍተኛ ፈተናዎችን መጋፈጡ እንደቀጠለ ነው። የዩናይትድ ስቴትስና የአውሮፓ የህግ አውጪዎች ለፌስቡክ መስራችና ባለቤት ማርክ ዙከርበርግ በተደጋጋሚ ችግሮቹን እንዲያስረዱ ጠይቀዋል። ተደጋጋሚ ምርመራዎችም ተደርጎባቸዋል። ዙከርበርግ በዩናይትድ ስቴትስ ህዝብ ተወካዮች ምክር ቤት የንግድና ኃይል ኮሚቴ ፊት የፊታችን ሮብ በአካል ተገኝተው ቃላቸውን ይሰጣሉ። የአሜሪካ ድምጿ ማይክል ኮን የማህበረሰብ መገናኛ ብዙሀን የግል መረጃ አጠባበቅ ላይ ያለውን ተጽዕኖ በተመለከተ የዘገበችውን መስታወት አረጋው ታቀርበዋለች። ፌስቡክ በዓለማችን ለሁለት ቢሊዮን ሰዎች የመገናኛ መንገድ ሆኗል። የማህበራዊ መገናኛ ብዙሀንን የሚለውጡ በርካታ ተጽዕኖችም የዛኑ ያህል ጨምረዋል። በቅርቡ ፌስቡክ የተጠቃሚዎቹን የግል መረጃ አጠባበቅ በተመለከተ ሕጋዊ ቁጥጥር እንዲካሄድበት አድርጎታል። የፌስቡክ ባለቤትና መስራች ማርክ ዛከንበርግ በዋሽንግተን ተገኝተው የተጠቃሚዎች መረጃ አጠባበቅን በተመለከተ ለሚቀርብላቸው ጥያቄ ምላሻቸውን መስጠት ይኖርባቸዋል። እስከዛው ድረስ ግን አንዳንድ ተጠቃሚዎች ድርጅቶቻቸውን በፌስቡክ ገጽ ላይ ማስተዋወቅ አቁመዋል። So Mozilla we pulled our we paused our advertising from Facebook last week and that we ካለፈው ሳምንት ጀምሮ ድርጅታችንን በፌስቡክ ማስተዋወቃችንን አቁመናል። በመጠኑም ቢሆን ከተጠቃሚው የሚመጣውን ምላሽና በፍላጎታቸው የሚያደርጉትን ምርጫ ለማየት እንፈልጋለን። እንዲህ ያለው እርምጃችን ምን ያህል ጉዳዩ አሳሳቢ እንደሆነና ለውጥ በእጅጉ መፈለጋችንን ለማሳየት ነው። ዳንኤል ዲክሰን የሞዚላ የኢንተርኔት አገልግሎት መፈለጊያ ፈጣሪና ዋና ስራ አስኪያጅ ናቸው። ድርጅታቸው የፌስቡክ ድረገጽ የግለሰቦችን መረጃ አጠባበቅን በተመለከተ ቀጥተኛና ግልጽ አሰራር እንዲኖረው ይሻሉ። ይህንን የምንመለከትበት ቀላሉ መንገድ ጥረትም የምናደርገው በድንገት በየጊዜው የሚመጣ የአጠቃቀም ሕግ ለውጥን በተመለከተ ነው። ለተጠቃሚዎች አስደንጋጭ መሆን የለበትም። ሕግ ካስቀመጥክ ደግሞ በግልጽና በቀጥታ መናገር ያስፈልጋል። እኛ ለማድረግ የምናስበው ሁሉም ነገር በትክክለኛው መንገድ እንዲጓዝ ነው። የፌስቡክ ሀያሴዎች በሌሎች ማህበራዊ መገናኛ ብዙሀን መጠቀሙ እንዳለ ሆነው ፌስቡክን ከነጭራሹ አለመጠቀም የሚል አቋም የያዙ ውይይቶች በማካሄድ ላይ ይገኛሉ። ጄኒ ጌብሃርት ኤሌክትሮኒክ ፍሮንተር ከተባለ ድርጅት ፌስቡክ በተለያዩ ምክንያቶች ቅሬታ ቢደርስበትም ችግሩ ግን የፌስቡክ ብቻ አይደለም። ችግሩ በንግድ ማስታወቂያዎች ላይ የተመሰረቱ ድረገጾችም ጭምር ነው። እኛ ጥብቅ ቁጥጥር የሚደረግበትና የግለሰቦችን መረጃ ለሌሎች አሳልፎ የማይሰጥ አሰራር ነው ያለን። ከጥብቅ ሕግ አንጻር የሲልከን ቫሌ አሰራር አዳዲስና አነስተኛ ፈጠራ ላይ ለሚሰሩ ወጣቶች ቀላሉን መንገድ እንዳይጓዙ አድርጓቸዋል። ፌስቡክ ግዙፍና በሚሊዮን የሚቆጠሩ ሰዎች መጠቀሚያ ከመሆኑ የተነሳ ከፍተኛ ትኩረትን ይሻል። ጄኒ ጌብሃርት ኤሌክትሮኒክ ፍሮንተር ከተባለ ድርጅት ፌስቡክ በዋነኛነት የእኛን አይነት የመረጃ ቋት በመጠቀም ከገንዘብ ጋር የተያያዙ መረጃዎችን በተመለከተ ጥንካሬውና አሰራሩን በጥልቀት መመርመር ይኖርበታል። እናም ከገንዘብ ጋር የተያያዙ ምርመራዎችን ከፌስቡክ ጋር ሳይሆን ከተጠቃሚዎች ጋር ማድረግ እንፈልጋለን። ሳን ፍራንሲስኮ በሚገኘው ሲሊከን ቫሊ ውስጥ ከተለያዩ ሀገራት የሚመጡና የሚሳተፉ ስራ ፈጣሪዎችም የማህበራዊ መገናኛ ብዙሃን ድረገጾች የሚጠኑበት ጊዜ እንደሆነ ይናገራሉ። ይህ እኮ ለፌስቡክ የሚጠቅመው ነው የሚመስለኝ። ደግሞም እንዲያስቡ፣ እድገታቸውን ፈጣን እንዲሆን እና ለቀጣይ ትውልድም እንዲተላለፍ ጭምር መልካም አጋጣሚ ነው። ድርጅቱ በራሱ ለሚያስቀምጣቸው ህጎችም ሆነ በሌሎች ህግ አውጪዎች ለሚደነገግበት አዲስ ህግ የፌስቡክ የወደፊት አሰራር ከፍተኛ አጣብቂኝ ይጠብቀዋል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አዎ በፌስቡክ አት አትቪዋ ማሐሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። አጠር ቢልም ዝርዝሩም ባይሆን ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። አዎ ሄኖክ፣ እንግዲህ ፌስቡክ ላይ ደግሞ የሚያደርሱንን አስተያየቶች መልሰን ለሌሎች እናጋራለን። አስተያየታቸውን መስጠት ይቀጥሉ። ለዛሬ ስናስተናግዳችሁ ያመሸ ነው ጽዮን ግርማ ና ሄኖክ ሰማ ጊዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከቴክኒክ መሀንዲሱ ሱሌ ተራዋ ላይ ጋር በመሆን ነው የምንሰናበተው። ጉዟቸው የሰመረ ይሁን እንላለን። መልካም ምሽት። उन राडियो सघले अमेरीका